The Voice of America. በአዲስ አበባ የህወሀት ጽህፈት ቤት ኃላፊ አቶ ተወልደ ገብረ ጻድቅን ጨምሮ አምስት ተጠርጣሪዎች ዛሬም ከፍርድ ቤት ትእዛዝ ውጪ በፖሊስ ቁጥጥር ስር እንደሚገኙ ተገልጿል። ያልተፈቱት የፍርድ ቤት ትእዛዝ አስፈጻሚው ባለመኖራቸው መሆኑ ተገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል። የመንግሥት ምስጢር ለውጭ ኃይሎችና ለአሸባሪዎች አሳልፎ በመስጠትና የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በተፈጠረው ሁከት እጃቸው እንዳለበት ጠርጥሮ ፖሊስ ፍርድ ቤት ያቀረባቸው አቶ ተወልደ ገብረ ጻድቅ በአዲስ አበባ የህወሓት ጽህፈት ቤት ኃላፊ፣ አቶ ተስፋ ለሚሄ ደጎ በሚኒስትር ዴኤታ ማዕረግ የህግ ጥናትና ምርምር ምክትል ዳይሬክተር፣ አቶ አጽባህ አለማየሁ የአቃቂ ቃሊቲ ክፍለ ከተማ የብሔራዊ መረጃና ደህንነት ኃላፊ፣ አቶ በሪሁን ጽጌ በአዲስ አበባ የህወሓት ጽህፈት ቤት ሾፌር እና አቶ ስምዖን ዘገየ በዚሁ ጽህፈት ቤት ሾፌር ፍርድ ቤት በዋስ እንዲፈቱ ያዘዘ ቢሆንም ይህን ዘገባ እስካጠናቀርንበት ደቂቃ ድረስ የፍርድ ቤቱ ትዕዛዝ እንዳልተፈጸመ ከተጠርጣሪ ጠበቆች መካከል አንዱ አቶ ታደለ ገብረ መህድን ገልጸዋል። ፖሊስ ቀደም ሲል ተጠርጣሪዎችን በፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቦ ቀጠሮ እያስቀጠረ እንደቆየ የሚናገሩት አቶ ታደለ በዚሁ ችሎት ተጠርጣሪዎቹ በዋስ እንዲፈቱ ፍርድ ቤቱ መወሰኑን ያስረዳሉ። ፖሊስ ይህን ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ይጓኝ ሰሚ ችሎት አቤት ብለዋል። የከፍተኛው ፍርድ ቤት ችሎትም ከአንድ ሳምንት በኋላ በዛሬው ዕለት በሰጠው ትዕዛዝ የታች ፍርድ ቤትን ውሳኔ አጽንቶ ተጠርጣሪዎቹ እንዲፈቱ ወስነዋል። ይሁንና ተጠርጣሪዎቹ ለዋስትና የተጠየቁትን ሁሉ የፈጸሙ ቢሆንም የዛሬውን የፍርድ ቤት ትዕዛዝ ጨምሮ እንዲፈጸም ሊመራ የሚችል ሰው ስለሌለ ሊፈቱ እንዳልቻሉ ጠበቃቸው አቶ ታደለ ገብረ መድን ለቪኦኤ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።